ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በ22 ና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ጥቅምት 15 2007 ዓ.ም ፕሮግራሙን ጀመረ። ጤና ይስጥልኝ። አንድ ሰው ነጻ ሰው ነው ሊባል የሚችለው ተገዶስ ሲያስብ አይደለም። የማሰብ የመናገር የመስማት ሀሳብ የመቀያየር መብቱ በመንግስት ሆነ በሌላ ግለሰብ አለመታገዱ ነው። ፕሮፌሰር አድኖ አዲስ በሉዊዚያና የቱሌን ዩኒቨርሲቲ የሬ ፎሬስተር የህግ ትምህርት ቤት ሊቀመንበር ናቸው። በምሽቱ ዝግጅታችን በስፋት ይቀርባሉ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ንጉሡ ታምሬ ፕሮግራሙን ያቀናብራል። አሁን የሰዓቱን የዓለም ዜና እናሰማችሁ። እንደምን አምሽታቸኋል። ዜናውን የማሰማው አዲሱ አበበ ነኝ። ቤተሰቧ በቅርቡ ወደ ማል እየሄዱ አንዲት የሁለት ዓመት ልጅ በኢቦላ ቫይረስ ሕይወቷ ማለፉ ተነገረ። እስካሁን ከአስር ሺህ ሕዝብ በላይ በኢቦላ ቫይረስ የተያዘ ሲሆን ወደ አምስት ሺህ ያህሉ ሕይወታቸው አልፏል። ትናንት አርብ ሕይወቷ ያለፈው ሕፃን ከጊኒ ጋር ድንበር በምትጋራው ማሊ የመጀመሪያዋ የኢቦላ ሰለባ መሆኗ ነው። የዓለም ጤና ድርጅት ደብሬዎች እንዳስታወቀው ሟችቷ ሕፃንና ቤተሰቧ ጊኒ ውስጥ በአውቶቡስ ሲጓጓዙ ከብዙ ሰዎች ጋር ሊገናኙ ስለሚችሉ ጥንቃቄ ያስፈልጋል ብሏል። የኢራቅ የኩርድ ሚሊሻ ተዋጊዎች ራሱን እስላማዊ መንግስት ብሎ ከሚጠራው አማጺ ቡድን ጋር ዛሬ ቅዳሜ ከባድ ውጊያ ካካሄዱ በኋላ አንዲት ከተማ መቆጣጠራቸውን የሴኪሪቲ ምንጮች አስታወቁ። አንድ የኩርዶች ስለላ ድርጅት ባለስልጣን እንዳስታወቀው ፔሽሜርጋ በመባል የሚታወቁት ተዋጊዎች ዙማር የተባለቸዋን ከተማ ነው የተቆጣጠሩት። ቀደም ሲል በዩናይትድ ስቴትስ የሚመራው ጣምረ ኃይል በአይሲል ይዞታዎች ላይ ባካሄደው የአየር ጥቃት በርካታ መንደሮች በቁጥጥር ስር ውለዋል። ማዕከላዊ ኢራቅ ውስጥ ደግሞ የኢራቅ ወታደሮች ከአይሲል አማጽያን ጋር ባካሄዱት ውጊያ ጀርፍ አልሳካር የተባለችዋን ከተማ ተቆጣጥረዋል። የዩናይትድ ስቴትስ ማዕከላዊ እዝ ዛሬ ቅዳሜ ይፋ ባደረገው መግለጫ መሰረት የጣምራው ኃይል ወታደሮች ትናንት አርብና ዛሬ ቅዳሜ በጠቅላላው 22 የአየር ላይ ጥቃቶችን አካሄደዋል። የእስራኤል መከላከያ ሰራዊት አንድ ፍልስጤም አሜሪካዊ ወጣት መግደላቸው ተነገረ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የ14 ዓመቱ ወጣት ኦርዋ ሐማድ ሞት በአስቸኳይ እንዲጣራና እንዲመረመር ውሳኔ አሳልፏል። የእስራኤል መከላከያ ሰራዊት በሰጠው መግለጫ ወጣቱ ምዕራባዊ ዳርቻ ሲልዋድ ከተማ ውስጥ ጥቃት ሊያደርስ መሞከሩን አመልክቷል። ቀደም ሲል በዚሁ ሳምንት አንድ ፍልስጤማዊ ወጣት ኢየሩሳሌም ውስጥ ወደሚገኘው የባቡር ጣቢያ ተሽከርካሪ በመንዳት የዩናይትድ ስቴትስ ዜጋ የሆነች አንዲት የሦስት ወር ሕፃን መግደሉ ተገልጧል። በዚሁ ባለፈው ረቡዕ በተፈጸመ ጥቃት ሌሎች ስምንት ሰዎች መቁሰላቸውም ታውቋል። ቅድም ሲል ሞት ተፈርዶባት የነበረች አንዲት ኢራናዊት ዛሬ በስቅላት ተቀጣች ሴቲቱ ሞት የተፈረደባት አስገድዶ ደፍሯታል የተባለውን ሰው በሽጉጥ በመግደሏ ነው ዩናይትድ ስቴትስ መብቷን ለማስጠበቅ የሞከረችዋን ሴት በስቅላት መቅጣት ትክክል አይደለም በማለት ግድያውን አውግዛለች የውጭ ጉዳይ ሚኒስቴር ቃል አቀባይ ጄን ሳኪ ጉዳዩ የተጣራበት ሁኔታም በራሱ አሳሳቢ መሆኑን ተናግረዋል የ26 ዓመቷ ሬይሃኔህ ጃባሪ በስቅላት መቀጣቷን ይፋ ያደረገው የኢራኑ ኦፊሴላዊ ዜና አገልግሎት ኢርና ነው። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ብርቱ ስህተት ያለበት ፍርድና ምርመራ ካለ በኋላ ነበር ሴቲቱ ላይ ብይኑ የተላለፈው። ሴቲቱ አስገድዶ ሊደፍሬ ሞክሯል ብላ የገደለችው ሞርቴዝ አብዶላይ ሰርባዲ የተባለውና የቀድሞ የስለላ መስሪያ ቤት ባልደረባ ነበር። በመጨረሻም የአፍጋኒስታኑ ፕሬዚዳንት አሽራፍ ጋኒ ስልጣን ከያዙ ለመጀመሪያ ጊዜ ወደ ውጭ አገር ሊሄዱ ነው። ይህም ሃይማኖታዊ ግዳጃቸውን በመፈጸም ረገድ ወደ ሳውዲ አረቢያ ነው የሚያመሩት። የሚስተር ጋኒ ቢሮ ዛሬ ቅዳሜ እንዳስታወቀው ፕሬዚዳንቱ ወደ ሜካ በመጓዝ ሃይማኖታዊውን ኡምራህ ነው የሚፈጽሙት። ኡምራህ ታላላቅ ቦታዎችን ወይም መንፈሳዊ ቦታዎችን የመጎብኘት ሃይማኖታዊ ጉዞ ነው ማለት ነው። ፕሬዚዳንት ገሃኒ በዚሁ ጉዟቸው ከሳውዲው ንጉሥ አብደላህ እና ከሌሎችም የሳውዲ መንግስታዊ ባለስልጣናት ጋርም ይገናኛሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ በ1387 ኪሎ ሄርዝ እንዲሁም በ25 ሜትር ባንድ በ11905 12050፣ እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 15 2007 ዓ.ም ምሽት ፕሮግራም ነው። ድንቁ የኢትዮጵያና የአፍሪካ ልጅ የሁለት ጊዜ የኦሊምፒክ የወርቅ ባለሜዳሊያ አበበ ቢቂላ በ41 ዓመት ዕድሜው ያረፈው ልክ የዛሬ 34 ዓመት ጥቅምት 15 1966 ዓ ም ነበር። ነሐሴ 1924 ዓ ም ከመንዲዳ ከተማ ወጣ ብላ በምትገኘው ጃቶ ቀበሌ የተወለደው አበበ ቢቂላ ለ17ኛው ኦሊምፒያድ ተሳትፎ ታሞ የነበረውን ዋሚ ቢራቱን ተክቶ እንዲሰለፍ በመጨረሻ ደቂቃ ተወሰነና ወደ ሮማ በረረ። ድንገት ብቅ ላለው አበበ አዲዳስ ያቀረበለት ጫማ ስላልተመቸው በባዶ እግሩ ለመሮጥ ተገደደ። ለአፍሪካም በታሪኳ የመጀመሪያውን ሜዳሊያ መስከረም 1 1953 ዓ ም ከኦሊምፒክ ማማ አጎናጸፈ። እርሱም የወርቅ ሜዳሊያ ነበር። በተከታዩም በ18ኛው የቶኪዮ ኦሊምፒክ ላይ በርግጥም አበበ የኦሊምፒክ የማራቶን ንጉሥነቱን ለዓለም አጸና። ለብዙዎችም እስከ ዛሬ አርአያና ቀንዲል ሆኖ የአረንጓዴ ጎርፍ ትውልዶችን አፈራ። አበበን ዘወትር በፍቅርና በክብር ስንዘክር እንኖራለን። ለመሆኑ ለዚህ ውድና ቅርስ ልጅ ስም ኢትዮጵያ አንድ የእሽቅ ድምድም አይነትና አንድ መለስተኛ ስታዲየም ከመሰየም ያለፈ ምን አድርጋ ምን ክብር ሰጥታ ይሆን? ወደፊት በሌሎች ዝግጅቶች እንቃኛለን። ለዛሬ ወደ መደበኛ ዝግጅታችን እንዝለቅ በአንድ አገር ዲሞክራሲ እንዲጸናና ስር እንዲሰድ ሦስት አስፈላጊ ነፃነቶች የመጻፍ የመናገር ሐሳብ የመቀያየር የተደራጀና ነፃ የሆነ የፖለቲካ ተቃዋሚ እንዲሁም ገለልተኛና ነፃ የሆኑ ፍርድ ቤቶችና ዳኞች መኖር እንዳለባቸው የዛሬው እንግዳችን ያስገነዝባሉ። ፕሮፌሰር አድኖ አዲስ ይባላሉ። አድኖ አዲስ በሉዊዚያና የቱሌን ዩኒቨርሲቲ የሬይ ፎሬስተር የሕግ ትምህርት ቤት ሊቀመንበርና ፕሮፌሰር ናቸው። ከቱሌን በተጨማሪም በሌሎች ዕውቅ የአሜሪካ የትምህርት ተቋማት ለምሳሌ በዲዩክ በኮርኔልና በቦስተን ዩኒቨርሲቲዎች እንዲሁም በሆንግ ኮንግ ሲቲ ዩኒቨርሲቲና በአውስትራሊያ ዩኒቨርሲቲዎች በማካሪርና በሜልቦርን ዓለም አቀፍ የሰብአዊ መብቶች ሕግና ሕገ መንግሥት አስተምረዋል። ፕሮፌሰር አድኖ የአሜሪካ ዓለም አቀፍ ሕግ ማኅበር ምክር ቤት ሥራ አስኪያጅም ሆነው አገልግለዋል። ፕሮፌሰር አድኖ ከላይ የተጠቀሱትን ሦስት ነጻነቶች የዲሞክራሲ ምርኩዞችና ምሰሶዎች ይሏቸዋል። ትዝታ በላቸው በቅርቡ አነጋግራቸዋለች። ፕሮፌሰር አድኖ አዲስ ስለ ትብብሮ በቅድሚያ አመሰግናለሁ። እንግዲህ ስለ ፕረስ ነጻነት እንወያያለን ብለን ነው የተነሳ ነው። የፕረስ ነጻነት በአንድ ሀገር እንዲጎለብት ግን አስፈላጊ የሆኑ ነገሮች ይኖራሉ እና እስቲ በቅድሚያ የፕሬስ ነጻነት በአንድ ሀገር እንዲጸና እንዲጎለብት አስፈላጊ ናቸው የሚሏቸውን ተቋማት ቢገልጹልን። እሺ፣ ብዙ ነገሮች ያስፈልጋሉ ዴሞክራሲ እንዲጸና እና ስር እንዲሰድ ከተፈለገ ነገር ግን ሶስቱን አነሳለሁ። ሶስት አስፈላጊ ነጻነቶች መከበር አለባቸው። ምሎና እነዚህ እንግዲህ የዴሞክራሲ ምርክዞች እና ምሰሶ ናቸው ማለት ነው። አንደኛ ዛሬ የምንወያይበቱ አርዕስት ነው የመጻፍ የመናገር፣ ሀሳብ የመቀያየር ነጻነት፣ ለግለሰብ ይሁን ለሚዲያ አስፈላጊ መሆኑን ነው። ሁለተኛ የተደራጀና ነጻ የሆነ የፖለቲካል ተቃዋሚ መኖሩ ነው። ሶስተኛ፣ ይሄ ደግሞ በጣም አስፈላጊ ነው። ፕሬስ ነጻነትን በጣም ያስፈልጋል። ገለልተኛ እና ነጻ የሆነ የሆኑ ፍርድ ቤቶች እና ዳኞች መቋቋማቸው ነው። የመጻፍና የመናገር መብት የሚያስጠብቁ እነሱ ናቸው። የሰብአዊ መብቶች በህገ መንግስት መልክም ቢሆን ወይም በሌላ ህግ ቢደረደሩ ከስራ ላይ እንዲውሉ የሚጠብቅና የሚቆጣጠሩ ገለልተኛ ፍርድ ቤትና ዳኛ ነው። እንግዲህ ገለልተኛ ፍርድ ቤት ስል ከፍርድ ቤቱ ጋር የተያይዘው የሚሰሩትን ጠበቆችም አቃቢ ህግ የመሳሰሉትን ይጨምራል። መንግስት ነጻ የሀሳብ መፍለቅንና መለዋወጥን መግቻ ምክንያት አያጣም። የሀገሪቱ ጸጥታ፣ የህዝቡ ህልውና፣ የግለሰብ መብት ይሄ ሁሉ ይደረደራል እና ያን ሁሉ አመዛዝኖ ይሄ ይሆናል አይሆንም ብሎ ሊፈርድ የሚችል ገለልተኛና ነጻ ፍርድ ቤት ዳኛ ያስፈልጋል ማለት ነው። ጠንካራ ተቃዋሚም ጠቀስ አድርገዋል። እዚያ ላይ ሊያብራሩልን ይፈቅዳሉ? የተደራጀና ነጻ ፖለቲካ ተቃዋሚ መንግስት የሚያፈልቃቸውን ሀሳቦች ይሄ አይሆንም፣ ይሄ ለሀገሪቱ ይጠቅማል አይጠቅም ብሎ መንግስት በሀሳቦቹን እንዲመረምርና እንዲያስብባቸው የሚገፉቱ እነሱ ናቸው። ስልጣን የሚገድፈው ነገር ከሌለ ራሱን አይገድፍም፣ ራሱን ያደራጃል እንጂ። ስለዚህ ነጻና የተደራጀ ፖለቲካን ቢሆን ነጻ ፕሬስ መንግስት ለህዝቡ ተጠሪ እንዲሆንና የህዝቡን ፍላጎት እንዲመለከት ያስገድዱታል። እንግዲህ ፕሮፌሰር አድነው ዞሮ ዞሮ ይህ ውይይታችን ኢትዮጵያን የተመለከተ ነው የሚሆነው በቅርቡ የኢትዮጵያ መንግስት ባለስልጣናት አንድ አምስት የሚሆኑ መጽሔቶችን ዘግተዋል። የተዘጉበትም ምክንያት በሁለት ሺ ዘጠኝ ዓመተ ምህረት እንደ አውሮፓ አቆጣጠር በወጣውና ብዙ ጋዜጠኞች በሱ እየተከሰሱ እስር ቤት የተሰደዱበት እነዚህ መጽሔቶች ተዘግተዋል። ከዚያም የተነሳ ጋዜጠኞችና አሳታሚዎች አሁን በቅርቡ እንደተሰደዱ ይታወቃል። ሌሎችም ዞን ዘጠኝ የሚባሉት ጦማሪያንና ጋዜጠኞች እንዲሁም ደግሞ ቀደም ብሎ የታሰሩም ብዙ ጋዜጠኞች አሉ እና በኢትዮጵያ የፕሬስ ነፃነት ከዘጠና ሰባቱ ምርጫ ወዲህ እየከሰመ ነው የሄደው የሚል ትችት አለ። ዓለም አቀፍ የፕሬስ ነጻነትን የሚገመገመው ወርልድ ፕሬስ ፍሪደም የተባለው ኢንዴክስ ኢትዮጵያን ከመቶ ሰማኒያ ሀገሮች አንድ መቶ አርባ ሶስተኛ አርጓታል። እስቲ እንደው በመጀመሪያ ይሄ የመናገር የመጻፍ ወይ የፕሬስ ነጻነት የሚባለው ምንድን ነው? ለምንስ ያስፈልጋል? እኔም ስመለከት አንድ የሁማን ራይትስ ዎች የሰብአዊ መብቶች ተመልካች ታዛቢ ድርጅት አለ። እሱም እንዳለው የኢትዮጵያ የሽብርተኝነት ሕግ ከረቀቀ ጀምሮ በኢሮፓያን አቆጣጠር ሁለት ሺህ ዘጠኝ ማለት ነው፣ የኢትዮጵያ ነጻ ሚዲያ እና ጋዜጠኞች እየተከሰሱ እየታሰሩ ነው። ያለበት ሁኔታ በጣም አሳሳቢ ነው። ክሱ ሁሉ በፖለቲካ የተመሰረተ ነው ብሎ ገምግሟ ነጻነት የግለሰብም የጋራም ነጻነት ነው። እንግዲህ በእንግሊዝኛ ኮሌክቲቭ እንበለው የጋራ የግለሰብ ነጻነት የግለሰብ ነጻነቱ ሁሉም የታወቀ ነው። አንድ ሰው የመናገር፣ የመጻፍ፣ የመስማት መብቶቹ መብቶች እንዳሉት እያንዳንዱ ህገ መንግስትም ቢሆን የዓለም አቀፍ ህጎች ደንግገዋል። ለምን አንድ ሰው እንደዚህ ያለ ነጻነት ያስፈልገዋል ለሚለው ጥያቄ ሁለት መልሶች አሉኝ። እንግዲህ ወደ ፕሬስ ፍሪደም የፕሬስ ነጻነት ሳንገባ ማለት ነው ለእያንዳንዱ አንድ ሰው በሀገሩ አስተዳደር በሚገባ እንዲሳተፍ ከተፈለገ ያ ሰው ሀሳቡን በነጻ ማሰራጨት ወይም ሀሳብ ከሌሎች በነጻ መቀበል እንዲችል ሁኔታዎች መመቻቸት አለባቸው። የታፈነ ግለሰብ የሀገሩን አስተዳደር ለማደራጀት ይሳተፋል ለማለት አይቻልም። ሁለተኛ፣ አንድ ሰው ነጻ ሰው ነው ሊባል የሚችለው እንደ ተባለው ተገዶ ሲያስብ አይደለም የማሰብ የመናገር፣ የመስማት፣ ሀሳብ የመቀያየር መብቱ በመንግስት ሆነ በሌላ ግለሰብ አለመታገዱ ነው ሰው ነጻን የሚያሰኘው። የፕሬስ ነጻነት ደግሞ ለግለሰብ ብቻ ሳይሆን ለሀገሪቱ ጠቃሚ ነው። ምን ምን ነገሮች ሊጠቅሙ ይችላሉ ለሚለው፣ አንደኛ የተለያዩ ሀሳቦች እንዲቀርቡና እንዲወዳደሩ፣ ከእነሱ ውስጥ የተሻለው ጠቃሚው፣ ወይም ወደ እውነት የቀረበው ለመምረጥ እንዲቻል ነው። ሀሳብን በነጻ ማስተላለፍና መወያየት ሀሳብን በነጻ ማስተላለፍና መወያየት ከሌለ ይህ አስተሳሰብ ይሰራል፣ ይህ አይሰራም ብሎ መገምገም አይቻልም። መንግስት ይህ ሀሳብ ጥሩ አይደለም፣ አይጠቅምም ያውቃለሁ እያለ በህግም ሆነ ያለ ህግ ሀሳብን መከልከል ከቻለ ምናልባት ከተከለከለው ሀሳብ ውስጥ ለህዝቡም ሆነ ለሀገሪቱ ጠቃሚው ሊሆን የሚችል ሀሳብ ታግዶ ይሆናል። መንግስት የአስተሳሰብ ዳኛና መርማሪ ከሆነ የዴሞክራሲ አስተማማኝነት መነመነ ማለት ነው። ነገሩ እውነትና ጥበብን አንድ ሰው ወይም አንድ ቡድን ጠቅልሎ ይዟል ሊባል አይቻልም። ሁለተኛ ነገር የፕሬስ ነጻነት ከተጠበቀ መንግስት የማይገባና ህገወጥ ስራ ሲሰራ ጋዜጠኞች ተከላክለው ባለስልጣኖቹ በሰሩት ተግባር ተጠያቂ እንዲሆኑ ለማድረግ ይችላሉ። ቅድም እንዳልሁት ስልጣን የሚገታው ከሌለ ራሱን ማዳበር ማመቻቸት እንጂ መገደብ አይችልም። ይህ በታዳጊ ሀገሮች ብቻ ሳይሆን በሁሉም የሚያስፈልግ ነገር ነው። ለምሳሌ በአሜሪካ የሆነውን አንድ ነገር ልጥቀስ። በአሜሪካን ሀገር ኒክሰን የሚባል ፕሬዚደንት ነበር። በሚስጥር ህግ ተላላፊ ነገሮችን ሰርቶ ሸሽጎ ለመኖር ፈለገ። ወንጀሉን ፈልፍለው ያወጡት ጋዜጠኞች ነበሩ። እነሱ ባያወጡበት ደብቆ ይኖር ነበር። በፕሬዚደንት ቡሽ ዘመነ መንግስት የአሜሪካን ዋና ሰላይ ድርጅት ሲአይኤ በዓለም ዙሪያ ብዙ ሀገሮች በድብቅ ወህኒ ቤት አቋቁሞ ያለ ህግ እስረኞችን ሲያሰቃይ እንደነበረ ያጋለጠው የኒውዮርክ ታይምስ ነው ጋዜጠኛ። የቡሽ አስተዳደር ያ በአደባባይ እንዲወጣ አልፈለገም ነበር። አሜሪካ ውስጥ እንዲህ መሆኑን የሚያሳየን ባለስልጣኖች ከየትም ቢሆን የሚገታና የሚቀናቀናቸው ከሌለ ብዙ የማይገባ ነገር ሊያደርጉ ይችላሉ ማለት ነው። እንግዲህ ሌሎችም አሉ። ሶስተኛ ብጨምር ህዝብ መሪዎቹን ቀጣሪ ነው። ቀጣሪ ተቀጣሪዎችን መልካም ሰሩ አልሰሩም ብሎ ለመገምገም የሚችለው መረጃ በነጻ ሲፈልቅለትና ሲሰራጭ ነው። የነጻ ሚዲያ ተግባሩ አስፈላጊውን መረጃ መሰብሰብና ለህዝቡ ማሰራጨት የሕዝቡ ጆሮና አይን ሆኖ ማገልገል፣ ከታፈነ ያ ዋና ተግባር ሊፈጸም አይችልም ማለት ነው። እንግዲህ ምርጫም አለ። ዴሞክራሲ ማለት ሕዝብ መሪዎችን ለመምረጥ ለመቀየር የሚያስችል አስተዳደር ነው። እዛም ላይ እንግዲህ የነጻ ጋዜጣ ሚና አስፈላጊ ነው። አዎ፣ መብትና ኃላፊነት ነው። ምርጫ ማለት ለህዝቡ ትልቅ ኃላፊነትና መብት ተሰጥቶታል። ህዝቡ በሚገባ ይህን እንዲያከናውን ከተፈለገ ያልታገደ መረጃ እንዲፈልቅና እንዲሰራጭ ያስፈልጋል። ይሄ ቡድን ከዚያ ቡድን ይሻላል፣ ይሄ ፕሮግራም ከዚያ ፕሮግራም ይበልጣል ብሎ አመዛዝኖ ሊመርጥ የሚችለው ነጻና በቂ መረጃ ሲያገኝ ነው። ይህ ደግሞ ነጻ ፕሬስን ይጠይቃል። እንግዲህ ፕሮፌሰር አድኖ እንደሚያውቁት ይሄ ሽብርተኝነት የሚለው ቃል ወይም አሸባሪ የሚለው ቃል ዓለማችን ላይ በስፋት መነገር ከጀመረ ወዲህ በጠላትነት የያዘው ያው ጋዜጠኞችን ነው በብዛት በዚህ አክራሪ እስላማዊ መንግስት በተባለው የተገደሉት ሁለት የአሜሪካ ጋዜጠኞች ናቸው። ምን ሲሆን ነው ጋዜጠኞች የሚሰሩት ስራ አሸባሪነት ሊባል የሚችለው? የትኛውን የአሰራር መስፈርት ሲያልፉ ነው ጋዜጠኞች ለሽብር ዳርገዋል ሀገሪቱን ወይም ባለስልጣናቱን ሊባሉ የሚችሉት? በጣም አስቸጋሪ ጥያቄ ነው። ትልቁ የሚያስፈራው ነገር ምንድን ነው? ሽብርተኝነት የብዙ ማስፈራሪያና ማሳፈኛ ሆኗል። እርግጥ አንድ ጋዜጠኛ አንድን ቡድን ተነስና ሕዝቡን አጥፋ ወይም በከፊል ወይም በዛ ባለ መንገድ አጥፋ ብሎ ቢነሳ፣ እንግዲህ ይህ መከልከል ሊኖርበት ይችላል። አሁን ተነስታችሁ ይህንን ህዝብ አጥፉ ማለት ሽብርተኝነት ብቻ ሳይሆን ትልቅ የሰብአዊ ማጥፋት አሰቃቂ ድርጊትም ነው። ነገር ግን በኢትዮጵያ የሚደረገው ነገር ቀረብ አድርጎ ሲያዩት እንደዚህ ያለውን መከልከያ አልሆነም። ሕጉን ተመልክቼዋለሁ። አንዱ አንቀጽ ምን ይላል ለሽብርተኞች ድጋፍ መስጠት ምን ይላል? የሞራል ምክር ወይም ድጋፍ መስጠት ነው ይላል። እንግዲህ ይሄ አስር እስከ አስራ አምስት አመት የሚያሳስር ነው። ይሄ እንግዲህ በጣም ሰፋ ያለ ነው፣ ብዙ ነገር ሊያስደርግ የሚችል ነገር ነው። አንድ ጋዜጠኛ ስለ አንድ ተቀናቃኝ ቡድን ቢጽፍ ይህ ቡድን ሽብርተኛ የተባለት ብሎ የተሰየመ ነው እንበል። ይህ ቡድን መንግስት ያለ አግባብ ነው ያወገዘው፣ ለዴሞክራሲ ቋሚ ነው ብሎ ቢጽፍ የሞራል ምክር ወይም ድጋፍ ሰጠ ማለት ነው እንደዚህ ብሎ ከተረጎመ ይሄ ሽብርተኝነት ከሆነ በነጻ የነጻ ፕሬስ መብት በጣም ቀረ ማለት ነው። የፖለቲካ ተቀናቀኞች እና የነጻ ፕሬስ ማስፈራሪያ ሆነ ማለት ነው። ከአለም ሰብአዊ መብት ቋሚዎች ጋር ተመሳጥራችሁ መንግስት ልታዛ ብላችኋል የሚል ሰምቻለሁ። እንደ ሂማን ራይትስ ዋች ያሉ አዎ እንደ አምነስቲ ኢንተርናሽናል ያሉ ኒዮ ሊበራል ነው የሚሏቸው የኢትዮጵያ መንግስት ባለስልጣናት እነኚህን ነጻ ድርጅቶች እና እነሱ ድርጅቶች ጋር ተመሳጥራችሁ መንግስት ልታዛቡ ነው የተከለከለ ሽብርተኛ ወኪል ሆናችሁም እየሰራችሁ ነው የሚል ሰምቻለሁ። እንግዲህ የሰብአዊ መብት ቋሚ የዓለም አቀፍ ድርጅቶች እንዴት አድርገው ከእነዚህ ሰዎች ጋር ተማሳጥረው መንግስት ሊያዛቡ እና ሊገለበጡ እንደጀመሩ አላውቅም። አንድ ሰው መንግስት ሊገለብጥ ቢሻ ከሰብአዊ መብት ድርጅቶች ጋር ሊመሳጠር ብሎ ማመን ያስቸግራል። በህጉ እንዳየ ነው አንዱ ሽብርተኛን መደገፍ ነው። ምን አይነት ድጋፍ ሽብርተኛነት መደገፍ እንደሚባል አይታወቅም። ወይም የሽብርተኛ ወኪል መሆን የሚል ነው የሽብርተኛ ወኪል እንዴት እንደሚሆን አይታወቅም እርግጥ የሽብርተኛ ወኪል ከሆነ አንድ ሰው በሽብርተኝነት ሊከሰስ ይችላል ግን ማነው ወኪል ምን ወኪል አለው ነው ግን ቅድም እንዳልሁት ደግሞ አንድ ሰው ህዝቡን ቶሎ አነሳስቶ አሁን ተነሱና ይህንን ህዝብ ጨርሱ ወይም ይህንን ህዝብ አጥፉ ብሎ ከተናገረ በሽብርተኝነትም ባይሆን በሌላ ነገር ሊታገድ ይችላል ማለት ነው። ህዝብ ሊጠፋ ከሆነ እና የህዝብ ጸጥታ፣ የህዝብ ህልውና ቶሎ ሊያጠፋ የሚችል ነገር ከተነሳ መንግስት እንግዲህ የህዝብን ህልውናና የሀገሪቱን ጸጥታ መጠበቅ ግዴታው ነው እና በሱ ሊከለክል ይችላል። እንግዲህ ችግሩ ምንድን ነው? መንግስት እንዴት አድርጎ ነው የህዝብ ህልውናና የሀገሪቱ ጸጥታ ተዛባ ብሎ የሚወስነው ምን ምን ተመልክቶ ነው ሽብርተኛነትና የጸጥታ ችግርን ለማፈኛ እያደረገ ነው ወይስ በእውነት እየተወሰኑ ነው የሚለው ሌላ ጥያቄ ነው። በጥልቀት ካነሳነው ኢትዮጵያ ውስጥ እንግዲህ መንግስትን የሚቃወሙ ድርጅቶች አሉ። በግልጽ በሰላም አገር ውስጥ ተደራጅተው ሰላማዊ በሆነ መንገድ የሚንቀሳቀሱ ድርጅቶች አሉ። ነገር ግን በፈለገው መንገድ በሰላምም ይሁን በኃይል እናወርደዋለን የሚሉ ደግሞ ሌሎች ድርጅቶች አሉ። እና ብዙ ጊዜ ጋዜጠኞች ከነዚህ ኃይልንም እንጠቀማለን ከሚሉ ድርጅቶች ጋር ተያይዘው ነው የሚከሰሱት። እንግዲህ እነሱ ጋር ያላቸው ግንኙነት ምንድን ነው ነው የእነሱን የእነሱን አንዳንድ አስተሳሰብ፣ ደህና አስተሳሰብ ካለ በአንድ በኩል እንገለብጣለን ቢሉም በሌላ በኩል ደግሞ ሀገሪቱ ምን አይነት ቋሚ ነገሮች ያስፈልጓታል ብሎ የሚያስቡትን ነገር የሚስማቡበት ከሆነ መጽሐፍና ማስተላለፍ ሽብርተኝነት ሊያሰኝ አይቻልም። ህዝቡ ነው እንግዲህ ይህንን የሚወስነው። ብዙ ጊዜ መንግስት በዚህ ሲከሳቸው መለስ ብለን ካየ ነው ራሱ አንቀጹ ይሄ በ2009 ዓ ም እንደ አውሮፓ አቆጣጠር የወጣው የህግ አንቀጽ እንደውም አንዱ ጋ እንደማስታውሰው እነዚህ አሸባሪ የተባሉ ድርጅቶች የጻፏቸውን ነገሮች እንኳ መልሶ ቢጽፍ ቢያነብ፣ ቢያስነብብ እንደ ሽብር ይቆጠራል ብሎ ነው የሚተነትነው ያ ህግና ይሄ ከአጠቃላይ እንግዲህ ስለ ዲሞክራሲ ነው እና የምናወራው በነጻው ዲሞክራሲ ለምሳሌ እዚህ ሀገር ከሚሰራበት ነጻ ዲሞክራሲ ወይንም ከምዕራቡ ዲሞክራሲ አንጻር እንዴት ይታያል? ይህ እንግዲህ የነጻ ሀሳብ መቃየር እና የሀሳብ መፍለቅ ነው እንጂ ሽብርተኝነት ሊባል አይቻልም። እንደዚህ ያለውን ነገር መንግስት ማገድ ከቻለ ብዙ ነገሮች ለመወያየት አይቻልም ማለት ነው። አንዳንድ ነገሮች አሉ መንግስት የማይወዳቸው። እነሱ መንግስት የማይወዳቸውን ነገሮች አገሪቱ ውስጥ ህዝቡ በነጻ ፕሬስም ቢሆን በግለሰብ ሁኔታ ሊያስብባቸውና ሊያመዛዝናቸው መቻል አለበት። አለበዚያ ነጻነት የለም ማለት ማለት ነው። ህዝብ የሚያስበውንና የሚወያይበትን መንግስት ይወስናል ማለት ነው። እሱ ደግሞ ለዴሞክራሲ አስተዳደር ጠላት ነው። ፕሮፌሰር አድነው አዲስ ወደ ሌላ ነጥብ ልውሰዶት። በሀገራችን አሁን ልማታዊ ጋዜጠኝነት የሚባል ነገር አለ። ልማታዊ ጋዜጠኝነት ልማትና በነጻነት መረጃዎችን ሰብስቦ አንድን ለጋዜጣ ወይንም ለሬዲዮ የሚሆን ነገር ፕሮግራም ማጠናቀር ለልማት እንቅፋት እንደሚሆን አይነት ነው ያለው ግንዛቤና ስለ ልማታዊ ጋዜጠኝነት እና ስለ ነጻው ጋዜጠኝነት ትራዲሽናል ጆርናሊዝም ስለ እሱ ይግለጹልን፣ ስለ ሁለት። አዎ ይህንን ይህንን ብዙ ጊዜ እንሰማለን። የልማታዊ ጋዜጠኝነት አስፈላጊ ነው፣ ታዳጊ ሀገሮች ከምዕራቡ የሚለዩበት አንዱ እሱ ነው የሚባል ነገር አንዳንድ ጊዜ እንሰማለን። እንግዲህ የልማታዊ ጋዜጠኝነት በሁለት ትርጉም ሊተረጎም ይችላል። አንዱ ትርጉሙ ምንድን ነው? ጋዜጠኞች የሀገሪቱን ሁኔታ ጠለቅ አድርጎ ለማወቅ እና ለማስታወቅ ከፈለጉ በየአቅጣጫውና በየሰፈሩ እየዞሩ ሁኔታውን እየመረመሩ ማስረጃ መሰብሰብ አለባቸው። ዝም ብሎ ከመንግስትም ሆነ ከሌሎች ድርጅቶች የሚፈልቀውን ማስረጃ መበተን የለባቸውም ይላል። የአስተሳሰብ የሚደገፍ እንጂ የሚነቀፍ አይደለም። የጋዜጠኞች ማስረጃዎች አገሪቱን በሚገባ ማደግ እንድትችል ሊረዷት ይችላሉ ማለት ነው። ሁለተኛው ግን ጋዜጠኞች ከመንግስት ጋር እየተጣመሩ የአገሪቱን እድገት መግፋት አለባቸው የሚል አስተሳሰብ ነው። ይሄ እንግዲህ ትንሽ የሚያስፈራ ነው። የሚያስፈራው ምክንያት ለምንድን ነው? ጋዜጠኞች ተጣምሮ ሲሰሩ የመንግስት ቃል አቀባዮች ሊሆኑ ይችላሉ። እንደ መንግስት ቃል አቀባይ ሊያስቆጥራቸው ይችላል ሊያስቆጥራቸው ይችላል። እንግዲህ ከመንግስት ጋር እየሰሩ ነው፣ ነፃና ገለልተኛ ሆኖ አይገመግሙም የሚያሰኝ ነገር ሊመጣ ይችላል፣ የሚያስብል ነገርም ሊኖር ይችላል። ይሄ ነፃ ሜዲያ ሁኔታን ያናጋል። አንዳንድ ሰዎች ደግሞ ልማት ነው፣ ሌላው ነገር ሁሉ ተከትሎ ይመጣል እያሉ ይናገራሉ። በተለይ በሶስተኛው ዓለም መጀመሪያ እንደግ እንደግ ሲሉ ደግሞ ኢኮኖሚክ እድገት ማለት ነው። ግን እዚህ ነጥብ ላይ በዚህ በእድገት ዙሪያ ለምሳሌ አሁን በሀገራችን ተጨባጭ ሁኔታ አንዱ ትልቁ ችግር ሙስና ነው የሚባል ዘገባ ይወጣል። አዎ ነጻ ጋዜጣ ወይንም በነጻነት የሚሰራ ጋዜጠኛ ስለ እነዚህ ጉዳዮች ካልዘገበ በሙስናው ምክንያት አገሪቱ የምትቀጭጭበት ሁኔታ ነው የሚቀጥለው እንጂ የተወሰኑ ሰዎች ሀብታም የሚሆኑበት የተወሰኑ ሰዎች ደግሞ በድህነት የሚቀሩበት ሁኔታ ነው እንጂ እድገትን አያመጣም። ይሄንንስ እንዴት ይመለከ- ትክክል ነው። ነጻ ጋዜጠኛ፣ ነጻ ፕሬስ እነዚህን ነገሮች መመርመር ካልቻለና መሪዎች የፈለጉትን ነገር እያደረጉ ቢኖሩ እድገት በደንብ አይመጣም ማለት ነው። ሁለተኛ ነገር ምንድን ነው? አንድ በጣም የታወቁ የህንድ ዜጋ ኢኮኖሚ የኖቤል ሽልማትን የተጎናጸፉ የታወቀው የኢኮኖሚና የፊሎሶፊ ምሁር አማርቲያ ሴን የሚባሉ እድገት ነው የሚያስፈልገን ለሚል ህዝብ ሁለት መልስ ይሰጣሉ። አንዱ መልስ ምንድን ነው? አይ እናንተ ነጻ መናገር እና ሀሳብ በነጻ መቃየርም እኮ እድገት ነው እሱ ዋና እድገት ነው። ሁለተኛ ነገር ደግሞ የሦስተኛ ዓለም በተለይ አምባገነን መንግስቶች እቅዶቻቸው ብዙ ጊዜ መጨረሻቸው የማያምረው ነጻ ፕሬስ፣ ተቃዋሚ ቡድን ስለሌልና እነዚህ ፖሊሲዎች ይሄ ይሄ ይጎድላቸዋል ብሎ ለመገብገብ እና ሀሳብ ለማቅረብ ባለመቻላቸው ነው ይላሉ። ስለዚህ የነጻ ሀሳብ መፍለቅና የኢኮኖሚ እድገት ተቃራኒዎች አይደሉም። የነጻ ፕሬስ ሲመረጡ ደህና ደህናዎችና ጠቃሚ ጠቃሚዎችን ፖሊሶች እንዲመረጡ ሊያደርግ ይችላል። እሺ ፕሮፌሰር አድነው ነው እንደው በማጠቃለያ ጠቅለል ላድርገው። እርስዎ የሚሰጡኝ ስለ መገናኛ ብዙሀን ጠቃሚነት ለአንድ ሀገር ለዲሞክራሲ እድገት የሚሰጡኝ ካለ እሱ እንቀበልና እናጠቃልላለን። ያልነካነው ነጥብ ካለ ጨምረው ማለት ነው። አንድ ሁለት ነገሮች ልናገር። አንደኛ የተለያየ ሀሳቦች ለምን ያስፈልጋሉ፣ ነፃ ፕሬስ ለምን ያስፈልጋል ብለን ተነጋግረናል። ግን አንድ ነገር ልጨምርበት፣ የተለያዩ ሀሳቦች እንዲፈልቁና እንዲጋጩ ሲፈቀድ፣ የእኔ ሀሳብ ብቻ ነው ጠቃሚው ወይም እውነት የእኔ ነው ብሎ የመገመት ባህል እየመነመነ ይሄዳል፣ እየመነመነ ይሄዳል። ይህ ማለት እንግዲህ ቶለራንስ ነው። ነጻ ፕሬስ መቻቻልን ያስተምራል። አንዳንድ ጊዜ ምንድን ነው አንዱ ሀሳብ ሲመጣ ከኔ ሀሳብ ጋር ከተቃረነ ትክክል አይደለም ብሎ የማሰብ ሁኔታ ብዙ ጊዜ አለ። ግን የተለያዩ ሀሳቦች ከመነጩ እነዚያን ሰምቶ ለመቻል ባህል ከዳበረ ቶለራንስ ይባላል በእንግሊዝኛ። ጥሩ ነገር ነው ማለት ነው። መቻቻል የማይስማሙበትን ሀሳብ ሰምቶ የመቻል ባህል ትልቅ ባህል ነው። እሱንም ያስተምራል ለማለት ነው። ቅድም እንዳልሁት ነፃና ገለልተኛ ፍርድ ቤት የመንግስትን ክልከላ መሩ የማይሆንን አይሆንም ሁሎ የሚገመግም ፍርድ ቤት ያስፈልጋል። እንግዲህ መንግስት የነጻ ፕሬስ መኖሩን ከልብ ሊያምንበት ይገባል። በልብ ካላምንበት ችግር ነው። ሶስተኛ ነገር ህግ ሲደነግግ አሁን እንግዲህ ህጉን ስመለከተው አንዱ ችግር ምንድን ነው ሰፋ አድርጎ ይደነገጋል ለመንግስት እንዲመች ተደርጎ መንግስት እንዲከለከል የሚያመቻች ነገር አድርገው ይደነግጉታል። ሲደነገግ የነጻ ፕሬስን መከልከያ መንገዱ እንዳይሰፋና የማፈኛ ምክንያት እንዳይበዛ የመከላከያ ምክንያቶችን ጠበብ አድርጎ መደንገግ ያስፈልጋል። ዙሪያ ጥምጥም ነው። ለእሱ ደግሞ ከተቃዋሚም ከገዥም ፓርቲ የተውጣጣ ሰፋ ያለ አባል ያለው ምክር ቤት ይጠይቃል ማለት ነው። እሱ እንግዲህ ቅድም የተነጋገርነው ነው። ሶስቱም እንግዲህ የተያያዙ መብቶች ናቸው። መቼም ሰፋ ያለ ጊዜ ወስደው ለሰጡን ትምህርት ፕሮፌሰር አድነው አዲስ በጣም አድርጌ አመሰግናለሁ። እኔማ አመሰግናለሁ። ዝግጅቶቻችንን በኢንተርኔት www ቪኦኤ ኒስ ዶት ኮም ስላሽ አምሃሪክ ወይም በእጅ ስልኮቻችሁ ቪኦኤ ሆርን ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን። ላይክ አስ ተነጋገሩ። የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14 ነው ወይም ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ላይ ኢሜይል አድርጋችሁ መልእክቶቻችሁን አስተያየቶቻችሁን ብትሰጡ ይደርሰናል፣ ወደ እናንተም መልሰን እናቀርባቸዋለን። በነገራችን ላይ ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤ አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአይቱንስ ስቶር ለአንድሮይድ ተጠቃሚዎች ደግሞ ከጉግል ስቶር ታገኛላችሁ። በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ፕሮግራም ይቀጥላል። አሁን ክፍለ ጊዜው በደሳለኝ መኮንን እየተዘጋጀ በየሳምንቱ በዚህ ሰዓት የሚቀርብላችሁ የሙዚቃ ቃና ነው። ሰላም ሰላም ሰላም። ጤና ይስጥልኝ፣ የተከበራቸው ሙዚቃ ቀን አድማጮች፣ እንደምንሰነበታችሁ፣ እንደምናመሻችሁ፣ ለሳምንቱ የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። የጀነፈር ሃድሰን ሶስተኛ የስቱዲዮ አልበም ውስጥ ኤቲዝ ዩር ወርድ በተሰኘው ዜማ ነው የምሽት ፕሮግራማችንን የምንጀምረው። አርኬሊ ነው አብሯት የሚጫወተው ኤቲዝ ዩር play Ha ኒፈር ሃርሰን ሶስተኛ የስቱዲዮ አልበም ኤችዚ ሩዋርድ የተሰኘውን ዜማዋን ነበር ያደመጥ ነው። አርኬሊ ነበር አብሯት የተጫወተው። የቺካጎ ግዛት ተወላጅ የሆነችው ጀኒፈር ሃርሰን ወደ ሙዚቃው ብቅ ያለችው በሶስተኛው ዙር የአሜሪካን አይድል የዘፈን ውድድር በተካሄደበት ወቅት ነው። በዘፈን ውድድሩ ተካፍላ ከፍተኛ ፍክክር በማድረጓ ውድድሩን ታሸንፋለች በማለት ብዙዎች ተንብየው የነበረ ሲሆን ግን ሳታሸንፍ የሰባተኝነት ደረጃ ይዛ ነው የወጣችው። ከአሜሪካን አይድል እንደወጣች ወዲያውኑ ድሪምጋር በተሰኘ የሙዚቃ ድራማ ፊልም ላይ በረዳት ተዋኝነት ተካፈለች። በፊልሙ ላይ ላቪዩ አይዱ የተሰኘውን ዜማዋን ተጫውታ በወቅቱ በውድድሩ ዋነኛ ዳኛ የነበረውን አሜሪካኖችም ለእሷ ድምፅ ባለመስጠታቸው ትልቅ ስህተት እንደፈጸሙ አሳየቻቸው። ላቪዩ አይዱ My dreams come true. You're strong and you're smart. You've taken my heart, and I give you the rest of me, too. You're the perfect man for me. I love you, I do. Mm, I love you. I have felt quite like this. From my very first kiss I'm here when you call. You've got it all and confidence like I never knew. You're the perfect man for me. I love you. All. ላቪዩ አይዱ የ2008 የግራሚ አሸናፊ የሆነ ጀነፈርም በፊልሙ ላይ ባሳየችው የረዳት ተዋኝነት የጎልደን ግለብ አሸናፊ የሆነች፣ እንደ አውሮፓውያን አቆጣጠር በ2008 በራሷ ስም የሰየመችውን ጀነፈር ሀድሰን የተሰኘውን የመጀመሪያ አልበሟን አወጣች። በአልበሙ ከተካተቱት 13 ዜማዎች መካከል በተለይ አትላይት የተሰኘው ዜማዋ ተወደደላት። ይህ ዜማ ብቻ አይደለም፣ አይ አም ቴሊንግ ዩ የተሰኘው ዜማም እንዲሁ ለበርካታ ሳምንታት የሙዚቃ የሬዲዮ ጣቢያዎችን ተቆጣጥሮ ሰነበትም። 2011 አይ ሪሜምበር ሚ የተሰኘውን ሁለተኛዋን የስቱዲዮ አልበሟን በገበያ ላይ ያዋለች፣ ከአር ኬሊ ጋር የተጫወተችውን ኤቲዝ ዩር ዎርድ የተሰኘውን ዜማዋን ፕሮግራሙን ስንጀምር ያደመጥነው ሲሆን፣ እስቲ በመቀጠል ደግሞ ከዚሁ አዲስ አልበሟ ውስጥ ከተካተቱት ዜማዎች መካከል ዳንጀረስ የተሰኘውን ዜማዋን ላሰማችሁ። ጄኒፈር ሃድሰን አዲስ አልበም ዳንጀርስ የተሰኘውን ዜማን ነበር ያድመጥ ነው የተከበራቸው፣ ሙዚቃ ቀን አድማጮች፣ እስቲ ከጄኒፈር ሃድሰን ወጣ እንበልና ቆየት ያለ የድሮ ዜማ እና እናድምጥ። ዜማው ስትሬንጀር ዘናይት የተሰኘ ሲሆን ድምፃዊው ፍራንክ ሰናትራ ነው። strangers in the night exchanging glances wandering in the night what were the chances we'd be sharing love before the night was through something in your eyes was so inviting something in your smile was so exciting, something in my heart Told me I must have you strangers in the night. Two lonely people we were strangers in the night. Up to the moment when we said our first hello, little did we know. Love was just a glance away, a warm, embracing dance away. And ever since that night, we've been together, lovers at first sight. In love forever, it turned out so right, for strangers in the night. To glance away, a warm embracing dance away. Ever since that night we've been together lovers at first sight in love forever, it turned out so right for strangers. የተከበራቸው የሙዚቃ ቀን አድማጮች ቆየት ካሉ ከፍራንክ ሴናትራ ምርጥ ዜማዎች መካከል ስትሬንጀርዝ ናይት የተሰኘውን ዜማውን ነበር ያደመጥነው የፍራንክ ሴናትራን ነገር ካነሰው አይቀር ሰለሞን አሜሪካን ኢንተርቴይንመንት በተሰኘው ፕሮግራም ላይ ስለዚህ ታዋቂ ድምፃዊ ያዘጋጀው ፕሮግራም ነበረ ታዲያ የሙዚቃ ቀን አድማጮች ይህ ፕሮግራም እንዳያመልጣችሁ ብዬ ሰለሞን በአሁኑ ሰዓት ስቱዲዮ 14 አጠገቤ ይገኛል እስቲ በመቀጠል ከፍራንክ ሴናትራ ምርጥ ዜማዎች መካከል ኒውዮርክ ኒውዮርክ የተሰኘውን ዜማውን ላሰማችሁ Where they sell a monzigito statue aloud. Start spreading the news. I'm leaving today. I want to. ኒው ዮርክ ኒውዮርክ በፍራንክ ሲናትራ ከቆዩ ዘፈኖቹ ነበር። አሁንም ግን ሥራው ተወዳጅ ሆኖ ከዘለቀ አዝናኞች ይመደባል። ፍራንክ ሲናትራ እንደ አውሮፓን ዘመን አቆጣጠር በ1915 ተወልዶ በ1998 በ83 ዓመቱ ከዚህ ዓለም በሞት ተለየ። እዚህ በዩናይትድ ስቴትስ ብቻ ሳይሆን ፍራንክ ሲናትራ በብዙ የዓለም ሀገሮች ዝናን አትርፏል። የተወለደው ሆቦከን ኒው ጀርሲ ነው። በ40ና 50ዎቹ ዓመታት ባቀረባቸው ድንቅ ዜማዎቹ ብቻ ሳይሆን ታዋቂነትን ያተረፈው ፍሮም ሂር ቱ ኤተርኒቲ በተሰኘው ፊልም ተዋናይነቱ የኦስካር ተሸላሚም በመሆኑ ነው። ከኢጣሊያ ሲሲሊ ስደተኛ ቤተሰብ የተወለደው ብቸኛው ልጅ የልደት ስሙ ፍራንሲስ አልበርት ፍራንክ ሲናትራ ነው። በወጣት ዕድሜው ለምን ዘፋኝ ለመሆን እንደወሰነ የሚነገርለት ሌላው በወቅቱ ተወዳጅና ዝነኛ የነበረውን አሜሪካዊ ቢንግ ክሮስቢን መድረክ ላይ ሲጫወት ካየ በኋላ ነው። የሁለተኛ ደረጃ ትምህርቱን ሳይጨርስ አቋርጦ ነበረ። በየምሽት ክበቡ መጫወት የቀጠለው ከዚያም በራዲዮ ፕሮግራሞች ላይ መቅረቡ ከአንደኛው የባንድ መሪ ከሃሪ ጄምስ ጋር ሊያስተዋወቀው በቃና ኦል ኦር ናቲንግ አት ኦል የተባለውን የመጀመሪያውን ሸክላውን አሳተመ። ሌላው ታዋቂ የሙዚቃ ባንድ ባለቤት ቶሚ ዶርሲ በ1940 ሲናትራን ባንዱን እንዲቀላቀል ጋበዘው። ያ ከሆነ ከሁለት ዓመታት በኋላ ሲናትራ ራሱ በከፍተኛ ደረጃ መታወቅ ሲጀምር፣ ለብቻው ወጥቶ የራሱን ሥራዎች ማስቀረጽ ጀመረ። በዚያን ጊዜ ፍራንክ ሲናትራ በሁለቱም ማለት በፊልም ተዋናይነቱም በሙዚቃ ቅንብሩም ዝናን ማትረፍ ያዘ። በፊልም ሥራው በ1962 ዘማንቹሪያን ካንዲዴት እና በ1955 ዘማን ዊዝ ድ ጎልደን አርም ለሽልማት አብቅተውታል። ከዎርነር ብሮስ የፊልም ኩባንያ ጋር በመሻረክም የግሉን አርታኒስ የተባለ የፊልም ማደራጃ አቋቁሟል። ሙዚቃውንም Fly me to the moon Fly me to the moon Let me play among the stars and Let me see what spring is like On a Jupiter and Mars In other words Hold my hand ፍራንክ ሲናትራ በላስቬጋስ ሲዘርስ ፓላስ ሆቴል ለአራት ዓመታት በቆየባቸው ጊዜያት ውስጥ ከሌሎቹ ተወዳጅ አሜሪካውያን አርቲስቶች ከነ ሳሚ ዴቪስ ጁኒየር፣ ዲን ማርትን፣ ፒተር ሎውፎርድ እና ጆይ ቢሾፕ ጋር የመዝናኛ መድረኩን ተቆጣጥሮ ቆይቷል። ሲናትራ በወቅቱ ጋዜጦች ብዙ ጊዜ የተቹት በነበሩት አጉል አመሎቹም ይታወቃል። ከባድ ጠጪ፣ ሴት አሳዳጅና ቁማርተኛም ነበር ይሉታል። በዜማዎቹ ውስጥ ራሱም ይገልጻቸዋል። ማይ ዌይ አንደኛው ነው። The final curtain, my friend, I'll say it clear. I'll state my case of which I'm certain I lived a life fool. I traveled each and every highway and more. Much more than this, I, I did, did it my, my way. way. Regrets, I've had a few, but then again, too few to mention. I did what I had to do. Saw it through without exemption. I planned each charted course, each careful step along the byway, and more, much more than this. I did it, my. Yes, there were times I'm sure you knew When I bit off more than I could chew But through it all When there was dark At my fill my share of losing, and now as tears subside, I find it all so amusing to think I did all that, and may I say. Not in a shy way. Oh no, oh no, not me. I did it my way. For what is a man? What has he done? If not himself, then he has none. To say the things he truly feels And not the words of one who kneels The record shows I took the blows And did it my way Yes, it was my... ሰልዬ በጣም አመሰግናለሁኝ የሙዚቃ ቃና ፕሮግራም ላይ እባክህን አልፎ አልፎ ይልመድብህ ብቅ ብቅ በልና፣ እንደዚህ የሙዚቃ ቃና አድማጮችን አልፎ አልፎ እንደዚህ አዝናናለን። በደስታ ደስ በጣም አሪፍ ፕሮግራም ነበር። አመሰግናለሁ ሰለሞን። የተከበራቸው የሙዚቃ ቃና አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳሌ መኮንን ነኝ። አስተያየቶቻቸው አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 202205994 ሲሆን አማርኛው ክፍል መልእክት ትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ስታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤኒውስ ዳት ካም ወይንም ቃና ደስ አት ቪኦኤኒውስ ዳት ካም ብላችሁ በሁለቱም ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩስኤ ብላችሁ ብትጽፉልን ይደርሰናል። የፖስት አድራሻችን እንደገና ልድገምላችሁ። ለሙዚቃ ቃና ቮይስ ኦፍ አሜሪካ የማሐሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ይህ ማጠቃለያ ዜና እናሰማለን። ቤተሰቧ በቅርቡ ወደ ማሊ የሄዱ አንዲት የሁለት ዓመት ልጅ በኢቦላ ቫይረስ ሕይወቷ አልፏል። ትናንት አርብ ሕይወቷ ያለፈው ሕፃን ከጊኒ ጋራ ድንበር በምትጋራው ማሊ የመጀመሪያዋ የኢቦላ ሰለባ መሆኗ ነው። የኢራቅ ኩርድ ሚሊሻ ተዋጊዎች ራሱን እስላማዊ መንግስት ብሎ ከሚጠራው አማጺ ቡድን ጋር ዛሬ ቅዳሜ ከባድ ውጊያ ካካሄዱ በኋላ አንዲት ከተማ ተቆጣጥረዋል። አንድ የኩርዶች የስለላ ድርጅት ባለስልጣን እንዳስታወቀው ፔሽሜርጋ በመባል የሚታወቁት ተዋጊዎች ዙማር የተባለችውን ከተማ ነው የተቆጣጠሩት። የእስራኤል መከላከያ ሰራዊት አንድ ፍልስጤም አሜሪካዊ ወጣት መግደላቸው ተነገረ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የ14 ዓመቱ ወጣት ኦርዋ ሐማድ ሞት አስቸኳይ ምርመራ እንዲደረግለትና እንዲጣራ ትእዛዝ አስተላልፏል። ቀደም ሲል ሞት ተፈርዶባት የነበረች አንዲት ኢራናዊት ዛሬ በስቅላት ተቀጣይ ሴቲቱ ሞት የተፈረደባት አስገድዶ ደፍሯታል የተባለውን ሰው በሽጉጥ በመግደሏ ነው። የዩናይትድ ስቴትስ መብቷን ለማስከበር የሞከረችውን ሰው በስቅላት መቅጣት ትክክል አይደለም ሲል ግድያውን አውግዟል። በመጨረሻም የአፍጋኒስታኑ ፕሬዚዳንት አሽራፍ ጋሃኒ ስልጣን ከያዙ ለመጀመሪያ ጊዜ ወደ ውጭ ሀገር ሊሄዱ ነው። ይህም ሃይማኖታዊ ግዳጃቸውን ማለትም ኡምራህ ለመፈጸም ወደ ሳውዲ አረቢያ ነው የሚያመሩት። ጠቅላላ ዜና የማሰማት ፕሮግራማችን በዚሁ አበቃ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረልን ንጉሡ ታምሬና በሌሎችም ባልደረቦች ስም ሰናበታችኋለሁ። ሶሎሞን ሰሎሞን አባተ ነኝ። ሰላም፣ በደህና አደሩ።